የዘንድሮው የኢትዮጵያ ብሔራዊ ምርጫ ተካሂዷል። የምርጫውን ሂደት የታዘበው ብቸኛ ዓለም አቀፍ ተቋም ደግሞ የአፍሪካ ህብረት ነው። ለወትሮ የኢትዮጵያ ምርጫዎች ይታዘቡ የነበሩትና አሁንም በዓለም ዙሪያ እየተንቀሳቀሱ የሚታዘቡት የአውሮፓ ህብረት እና የአሜሪካው ካርተር ማዕከል አልተገኙም። ለምን? ደሞነ የኢትዮጵያ መንግስት አሁን ባለው አቋሙ ዴሞክራሲያዊ ፍትሐዊና ነጻ ምርጫ ለማካሄድ ብቁ ነውን? በእነዚህና ሌሎችም ከምርጫ ጋር የተያዙ ጥያቄዎችን አንስቶ ሰለሞን አባተ የአውሮፓ ፓርላማ አባሏን አና ጎመሽንና በደቡብ ሱዳን የፕሬዝደንቱ ልዩ አማካሪውን ቴዎድሮስ ዳኘን ከምርጫው ቀደም ሲል አነጋግኖ ነበር። ይቀጥላል። የአውሮፓ ህብረትና የአሜሪካው የካርተር ማዕከል ያለፉ የኢትዮጵያ ተከታታይ ምርጫዎችን ታዝበዋል። የየራሳቸውን ሪፖርቶችም ሲያወጡ ነበር። የአውሮፓ ህብረት የታዛቢዎች ቡድን ከ1997ቱ ምርጫ በኋላ ባቀረበው የትዝብት ሪፖርቱ ምክንያት ቡድኑና የቡድኑ መሪ አና ጎምሽ ከኢህአደግ ጋር እጅግ የተካረረ አንተ አንቺ ተባብለው የተጣሉበት ጸብ ውስጥ ገብተዋል። እንዲያም ሆኖ ግን የአውሮፓ ህብረት የዛሬ አምስት ዓመት የተካሄደውን የፓርላማ ምርጫ ታዝቧል። በዚህ ዓመት ግን አልተገኘም። ለምን? ሚስ አና ጎምሽ የአውሮፓ ፓርላማ አባል የፓርላማው የውጭ ጉዳዮች እንዲሁም የሲቪክ ነጻነቶች የፍትህና የሀገር ውስጥ ጉዳዮች ኮሚቴዎችም አባል ናቸው። ለምን ምርጫውን ላለመታዘብ ወሰናችሁ ስል የጠየቅኳቸው ከምርጫው ቀደም ብዬ ነበር። በዚህ ሳምንት የአውሮፓ ፓርላማ ባካሄደው ስብሰባ ላይ ስለዚህ ምርጫ ስለሚሉት ነገር ግን ቧልት የሆነ ነገር ክርክር አካሂደን ነበር። በዚህም ምክንያት ነው የአውሮፓ ሕብረት ላለመሄድና ያንን ቧልት የዲሞክራሲያዊ ምርጫን አነስተኛ መመዘኛዎች የማያሟላ ነጻና ፍትሃዊ ነው የማይባል ምርጫ ላለመታዘብና የማይገባውን እውቅና ላለመስጠት የወሰን ነው። ሚስ ጎምሽ፣ ምርጫው ሳይካሄድ እናንተም ላለመታዘብ ወሰናችሁ። ቧልት ስለመሆኑ እንዴት እንዴት ነው ያወቅነው? በ1997 ዓመተ ምህረት እና በ2002 ዓመተ ምህረት የምርጫ ታዛቢ ልዑካንን ልከን ነበር። መንግስቱ ሪፖርቶቹን አልተቀበላቸውም። ሪፖርቶቹን ለማድረስ እንኳ ወደ ሀገሪቱ ተመልሰን መሄድ አልቻልንም። በእርግጥ ሪፖርቶቹ ትችቶች ነበሯቸው በተለይ በሺህ ዘጠኝ መቶ ዘጠና ሰባት ሰው ወደ አደባባይ ግልብጥ ብሎ ወጥቶ ነበረ። ምክንያቱም ያኔ አዲስ አበባ ላይ ተቃዋሚዎች በከፍተኛ ልዩነት እየመሩ መምጣታቸው እየታወቀ ሲመጣ መንግስቱ ተመልካቾችን አባረረ እና ቆጠራውን ቀጠለ። ከዚያም ቆጠራውን እንዳሻቸው አደረጉት። ከዚያ በኋላም ጭፍጨፋዎች ተካሄዱ። ተቃዋሚዎችን ማሳደድ ተያዘ። የተመረጡት የተቃዋሚ አባላት ታሰሩ። በሕዝቡ የተካሄዱ አግባብ የነበራቸውን እንቅስቃሴዎች ገዢው ፓርቲ ተጠቀመባቸው። ከዚያም በሁለት ሺ ሁለት አመተ ምህረት የታዘብነው ተመሳሳይ ሁኔታ ነበር። ስለዚህ የአውሮፓ ፓርላማ አባላት ለአውሮፓ ህብረት የውጭ ግንኙነቶች ከፍተኛ ተጠሪ ደብዳቤ ጽፈን ይህኛው ግንቦት አስራ ስድስት የሚካሄደው ምርጫ ነጻ ስለማይሆን ለገዢው ፓርቲና ለዚያ ቧልት የህጋዊነት ወይም የእውቅና ማህተም ሊሰጥ የሚችል ታዛቢነት ላይ መሳተፍ እንደሌለብን አሳወቅን። ሚስ አና ጎምሽ የ1997ቱ ምርጫ ታዛቢ ቡድን መሪ እንደነበሩ የአውሮፓ ህብረት ያኔ ወደ ሁለት መቶ የሚሆኑ ታዛቢዎችን ማሰማራቱን የካርተር ማዕከልን መገኘቱን አስታውሰዋል። ምንም እንኳ አሉ ጎምሽ ሪፖርቶቹ በዲፕሎማሲያዊ ቋንቋ የተጠናቀሩ ሆነው ቢቀርቡም ተመሳሳይ ነበሩ። ያኔ ከተቃዋሚዎቹ መሪዎችና ከመደበኛ ዜጎችም ጋር መወያየታቸውንና ተቃዋሚዎቹ በመሳደድ ምክንያት ቢሮ እንኳን መክፈት አለመቻላቸውን የቤት ባለንብረቶች በፍርሃት ምክንያት ሊያከራዩቸው እንኳን እንደማይፈልጉ እንደነገሯቸውም አስታውሰዋል። አሁንም አሉ ጎምሽ እንደ እውነቱ እስር ቤት ያሉ ጋዜጠኞች እና ብሎገሮች ቁጥር ጨመረ እንጂ አልቀነሰም። እስክንድር ነጋ፣ ያቺ ጀግና ርእዮት ዓለሙ፣ ሌሎችም ጀግኖች በሐሰት የሽብር ፈጠራ ክሶች ታስረዋል። እነሱ የፈለጉት እኮ ለሕዝቡ የተረጋጋ ህይወት ፍትህና ሰላም እንዲኖር ነበር። ያ ሁኔታ አሁንም እንኳ ለዚህ ምርጫ ተብዬ በዋልተኛ ምርጫ ዝግጅት ሲደረግ እንኳን አልተሻሻለም። ተቃዋሚዎች ሮሮዎቻቸውን ሲያሰሙ መቆየታቸውን፣ የምረጡኝ ዘመቻዎቻቸውን በነጻነት ማካሄድ አለመቻላቸውን፣ በዲሞክራሲያዊው መስክ መጥበብ ምክንያት መንግስታዊ ያልሆኑ የልማትና የሰብአዊ መብቶች ድርጅቶች በነጻነት ለመናገርና በሀገሪቱ ክንዋኔዎች ውስጥ የሰፋ አስተዋጽኦ እንዳያበረክቱ መታገዳቸውን ዘርዝረዋል አና ጎምሽ። በሌላ በኩል ግን ሚስ ጎምሽ ኢትዮጵያ እኮ በልማት እየገሰገሰች ያለች መሆኗ በዓለም እየተወራላት ነው። ኢትዮጵያ የልማት ማሳያ እንደሆነች ተደርጎ እየተነገረላት መሆኑን እናውቃለን። ይህ ግን እውነት አይደለም፤ ምክንያቱም አብዛኞቹ አሃዛዊ መረጃዎች ሙሉ በሙሉ የሐሰት ናቸው። የአውሮፓ መንግስታትና የአሜሪካ መንግስት በእነዚህ እውነታዎች ላይ አይኖቻቸውን መጨፈናቸው፣ እናም በልማቱም ይሁን በዲሞክራሲው የሚተማመኑበት አጋር አስመስለው ከኢትዮጵያ መንግስት ጋር መስራት መቀጠላቸው ፍጹም አሳፋሪ ነው። የኢትዮጵያ መንግስት ልማታዊም ዲሞክራሲያዊም አይደለም ብለዋል ሚስ ጎምሽ። ያለፈው ሳምንት የአውሮፓ ፓርላማ የኢትዮጵያን ምርጫ ላለመታዘብ የወሰነው ብዙ ክርክር ከተካሄደ በኋላ እንደሆነ ተናግረው፣ በዚያ ክርክር ወቅት የፈረንሳዩ ለፔን እና የብሪታንያው ዩኪፕን የመሳሰሉ ተስፈንጣሪ ቀኝ ክንፈኛ ፓርቲዎች ድንገት ተነስተው የኢትዮጵያው እንደ እውነቱ ባይሆንም ግራ ነጠቅ ነኝ የሚለው አገዛዝ ደጋፊዎችና ተሟጋቾች ሆነው ታይተዋል ብለዋል። በሌላ በኩል ግን ሚስ ጎምሽ የኢትዮጵያ ህዝብ የተሻለ አስተዳደር ይገባዋል እያላችሁ የአውሮፓ ፓርላማ ሰዎች የኢትዮጵያን ሕዝብ ክዳችሁታል ተገኝታችሁ ምርጫው በትክክል ካልተካሄደ ስህተቱን ተከታትላችሁ እንደ መዘገብ ቀድማችሁ ቧልትና ነጻ ያልሆነ ብላችሁ በመፈረጅ ለመቅረት ወሰናችሁ ለሚላችሁ ተቺ ምን መልስ አላችሁ? አይ ይሄ ትክክል አይደለም። እኛ የአውሮፓ ፓርላማ አባላት ከጥቂት ወራት በፊት ለአውሮፓ ህብረት ከፍተኛ ተጠሪ በጻፍነው ደብዳቤ ላይ ለምን ህብረቱ ምርጫውን መታዘብ እንደማይገባው ስንጠቅስ የእኛን እዚያ መገኘት የኢትዮጵያና ሌሎችም የአውሮፓ መንግስታት ኢትዮጵያ ውስጥ ዲሞክራሲ ያለ ለማስመሰል እንደሚጠቀሙበት ከ1997 እና ከሁለት ሺህ ሁለቱ ልምዳችን የምናውቅ መሆኑን ገልጸናል። በመቅረታችንም ለማሳየት የፈለግነው ይህንኑ ነው። አሁን የአውሮፓ ህብረት ታዛቢዎች እንዳለመላክ ለመላክ የወሰነው የገንዘብ ችግር ስላለበት ነው እያለ መንግስቱ የሐሰትና ስቂኝ መረጃ እንደሚያስተላልፍ እናውቃለን ያሉት ጎምሽ፣ የቀሩት በበጀት እጥረት ሳይሆን በፖለቲካ ውሳኔ መሆኑን አስረግጠው ተናግረዋል። እና አሁን እኛ ህዝቡን እንደከዳነው አድርጎ መንግስቱ ሊጠመዝዝ ይፈልጋል። የለም የለም፣ አይመስለኝም። ኢትዮጵያ ውስጥ የአውሮፓ ህብረት አባል ሀገሮች ኤምባሲዎች አሉ፣ እነሱ ይናገራሉ። በእርግጥ ቋንቋዎቹ በዲፕሎማሲ የተካኑ ናቸው። በአውሮፓ ህብረት በራሱ ውስጥ ተቃርኖ እንዳለ አውቃለሁ። እውነት የሚናገሩ አሉ፣ እውነቱን የማይናገሩም አሉ። ታዝበን የምርጫ እክሎች ነበሩ የሚል ሪፖርት በማውጣት ያለፉ ሁለት ምርጫዎችን ገንቢ ትችቶችን የያዙ ሪፖርቶች እንኳን ላልተቀበለ መንግስት መሳሪያ ለመሆን በአሁኑ አጋጣሚ ራሳችንን አሳልፈን አንሰጥም። አሁን ጫዋታ የለም ብለዋል ጎምሽ። የማንሄደው ዲሞክራሲያዊ ሊሆን እንደማይችል ቀድመን ለምናውቀው ምርጫ የእውቅና ማህተም ላለመስጠት ነው ኖትራ ቁጥራቸው የበዛ ጋዜጠኞችን ብሎገሮችንና የመብት ተሟጋቾችን በምታስር ሀገር ውስጥ ዲሞክራሲያዊ ምርጫዎች ሊካሄዱ ከቶ አይቻልም። ለመሆኑ እናንተ ይህ ምርጫ ፍትሃዊና ነጻ አይሆንም ብላችሁ ስትወስኑ የምርጫው ውጤት ምንም ይሁን ምን አትቀበሉም ማለት ነው? በዚያ ውጤት መሰረት ወደ ስልጣን ለሚወጣው መንግስት እውቅና ትነሳላችሁ ማለት ነው? ጎምሽ ለዚህ ሲመልሱ አሁን ጥያቄው እውቅና እንሰጣለን ወይም አንሰጥም አይደለም። ይሁን እንጂ ቀጠሉ፣ ይህ መንግስት ዲሞክራሲያዊ ምርጫ አካሂጃለሁ በሚል እውቅና ያለው ማስመሰል አይችልም። ግንቦት አስራ ስድስት የሚደረገው ምርጫ የዲሞክራሲያዊ ምርጫ እውነተኛ መገለጫ አይሆንም። ይሁን እንጂ አሉ አናጎምሽ ኢትዮጵያ በአካባቢውና በአህጉሪቱ ባላት ስትራቴጂካዊ ጠቀሜታ ምክንያት የአውሮፓ ኅብረት አብሯት ሊሰራ ይፈልጋል። አብሮ የመስሪያ መስኮቹንና የሥራ አይነቶቹን ግን በዝርዝር አልገለጹም። ቴዎድሮስ ዳኘ በአሜሪካ የተወካዮች ምክር ቤት ውስጥ የአፍሪካ ስፔሻሊስት ወይም ባለሙያ ሆነው ለ24 ዓመታት ሰርተዋል። የዛሬ ሦስት ዓመት የተባበሩት መንግሥታት ድርጅት ቀጥሯቸው ለደቡብ ሱዳን ፕሬዝደንት ሳልቫኪር ልዩ አማካሪ አድርጎ መድቧቸዋል። አቶ ቴዎድሮስ ዳኘ በተጨማሪም የአፍሪካ ስደተኞችና የጉዳት ሰለባዎች መርጃ ፈንድ አቋቁመውም ይንቀሳቀሳሉ። አቶ ቴዎድሮስ የኢትዮጵያን የፓርላማ ምርጫ ተከታትለው እንደሆነ ጠይቄያቸው ነበር። ምርጫው እንደሚካሄድ አውቃለሁ። እዛም የነበርኩኝ ጊዜ አንዳንድ ንግግር እሱም በተመለከተ ሰምቻለሁ። አንዳንድ የመንግስት ኦፊሻሎችም ጋር ተገናኝቻለሁ። ተቃዋሚ ሀይሎችም እንደዚሁም ደግሞ አቨሬጅ የሆኑ ኢትዮጵያኖች ምንም ውስጥ የሌሉ ያለበት ግን ክሎስሊ ፎሎ አላደረግኩትም። አቶ ቴዎድሮስ የአፍሪካ ሁኔታ በአጠቃላይ እየተሻሻለ መሆኑንና አህጉሪቱ የዛሬ ሀያ ዓመት ከነበሩባት የጦርነት ወይም የውስጥ ብጥብጥና የመፈንቀለ መንግስት አባዜዎች በብዙ መለወጧን ተናግረዋል። ብዙ ሀገሮች ወደ ዲሞክራሲያዊ ስርዓት እየተሸጋገሩ መሆኑን፣ ምርጫዎችና የስልጣን ሽግግሮች ሰላማዊ እየሆኑ መምጣታቸውን በመላ አህጉሪቱ ያለውን ሁኔታ እየዳሰሱና ጎረቤት ሀገሮችን ኬንያና በጦርነት ስትታመስ የኖረችውን ሶማሊያ ሳይቀር እንደ ማሳያ እየጠቀሱ አብራርተዋል። ዲሞክራሲ በጣም ፋውንዴሽኑ እየጠነከረ እየመጣ ነው ያለው። አንዳንድ ብዙ ሀገሮች ውስጥ ለምሳሌ የናይጄሪያን ያሁን ያለፈውን ኤሌክሽን ብትመለከተው ፕሬዚደንሻል ኤሌክሽኑን ያሸነፈው የተቃዋሚ ካንዲዴት ነበረ፣ ፕሬዚዳንቱን ዲፊት ያደረገው ግን ትራንዚሽኑ ጥሩ ነበረ፣ ረብሻም አልነበረም። አክሴፕት ተደርጎ ይቀጥለዋል ማለት ነው። ኬንያን ብትመለከት፣ አሁን የዛሬ ሰባት ዓመት ኤሌክሽኑ በጣም ጥል ስለነበረበት ረብሻ ነበረ። ነበርኩኝ እዛ ኦብዘርቭ አደረግን። እስካሁን ድረስ በዛ ረብሻ አፌክትድ የሆኑት ሁሉም ነገር እንግዲህ ሴትል አሉ ነው እስከ ዓለም አቀፍ የወንጀል ችሎት ድረስ ያዳረሰ ጉዳይ ነው የተቀሰቀሰው። ያን አዎ እዛ ድረስ ደርሷል። አሁን ግን ብትመለከተ ያለፈው ምርጫ በጣም ጥሩ ነበረ። የኦፖዚሽን ካንዲዴቱ ለምሳሌ መሸነፉን ሲያቅ ኒሻሌ አልተቀበለውም። በኋላ ግን አክሰፕትድ አድርጎ ያው እንደ ተቃዋሚ ሆኖ ስቲል ፈንክሽን እያደረገ ነው። አንዳንድ ትላልቅ እሾዎች አሉ መታረም ያለባቸው ብሎ እያለ በየጊዜው እንትና፣ ግን በጣም በሰላም በሆነ መንገድ ነው የሚደረገው። ይሄ የሚያሳየ ምንድነው አሁን እንግዲህ ኬንያ ኦቨር ደ ፓስት ፊፍቲን ቶኒ የርስ ኤሌክሽኑ የተደረገው አንዱ ፒስፉል ቢሆን አንዱ ረብሻ ቢሆን፣ በኋለኛው ደግሞ ፒስፉል እና ሞር ስቴብል አድርጎ አምጥቶታል። ከዛም ደግሞ ጎረቤት ሀገር ብትመለከት ሽብር እና ረብሻ ለሀያ አመት የነበረባት ሶማሊያ ራሱ ሁለት ኤሌክሽን አካሄዳለች። እንግዲህ ተመልከተው ስቲል ጦርነት እዛ ሀገር ብዙ አለ፣ ቴሮሪስቶች በየጊዜው ያፈነዳሉ። ግን ፓርላመንት አለ፣ ፓርላመንት ፈንክሽን ያደርጋል። ኤሌክሽንም ተደርጎ ያለፈው የነበረው ፕሬዚዳንቱ መሸነፉን ሲያውቅ ስልጣኑን ሰጥቶ ወጥቶ ፒስፉሊ ነው አገሩ የሚኖረው። ወደ ሌላም አካባቢ ብትመለከት እንደዛ ነው። ብሩንዲ አሁን ለምሳሌ ትንሽ አሳስባል። አሁን ያለው ፕሬዚዳንት እንግዲህ ለሁለት ተርም ሄዷል። ሚኒንግ አስር አመት ፕሬዚዳንት ነበረ። ግን እንደገና እሄዳለሁ ወይም ብሎ ራሱን ገብቶ ራሱን እንትን ሲያደርግ ረብሻ ተነሳ። ያ ረብሻ እስቲል እየሄደ ነው ያለው። እሱ የሚለው መብት አለኝ ነው ኮንስቲቱሽኑ ደግሞ የሚለው ሁለት ተርም ነው ነው። መብት ከምን ጋር ነው ታዲያም እያያዘው ምንድን ነው የመብት ማረጋገጫ፣ እሱ የሚለው ምንድን ነው የእሱ ደጋፊዎች፣ የመጀመሪያው ጊዜ ፓርላመንት ነው አፖይንት ያደረገው እንጂ ኤሌክሽን ተደርጎ አይደለም ነው የሚለው። ብዙ ሰዎች እንግዲህ ይሄንን የሚመለከቱ የሚሉት ምንድን ነው ሁለቱም ተርም ሰርቭ አድርጓል። ያ ነው ፐርፐሱ። የአሩሻውም ስምምነት ከተፈረመ በኋላ ስለሆነ ያንን ሀላፊነት የወሰዱት አዎ እንደዛ ነው እና እንግዲህ አሁን ለአንድ ሰው ለስልጣን ብሎ ስንት ሰው እስካሁን ድረስ ሞቷል አገሪቷ እንደገና ችግር ላይ ልትወደቅ ትችላለች እና ያሳስባል አሁን እንደዚህ አይነት ዘንድ የዴሞክራቲክ ሪፐብሊክ ኦፍ ኮንጎም አሁን ኤሌክሽን እየመጣ ነው እንግዲህ የሚቀጥለው አመት ሆፕፉሊ ያም ሰላም በሆነ መንገድ ቢተላለፍ ለጠቅላላ ለአፍሪካ ትልቅ አኮምፕሊሽመንት ነው ተብሎ ማየት ይቻላል። የዩጋንዳም ኤሌክሽን እየመጣ ነው። አንፎርቹነትሊ አሁን ያለው ፕሬዚዳንት ኦልሞስት ሀያ ዘጠኝ ዓመቱ ነው። እሱ እንደገና ለፕሬዚዳንትነት እሄዳለሁ እያለ ነው። እዛ ያለው ተቃዋሚ ደግሞ በጣም ደካማ ነው። ፕሬዚዳንቱን ደግሞ ቻሌንጅ ሊያደርጉ የሚችሉ ደግሞ ተገፍተው አንዳንዶቹ ከፓርቲ አስወጥቷቸዋል። ይሄንን አሁን ስትመለከተው ዩጋንዳ ዲክቴተርሽፕ ነው ኦር ዲሞክራሲ ነው? ወ ስቲል ዲሞክራሲ ነው። ፓርላመንት ፈንክሽን የሚያደርግ አለ። ኤሌክትድ የሆነ ፕሬዚዳንት አላቸው። ነገር ግን የሚቀጥለው ኤሌክሽን በሰላም ሆኖ ትራንስፓረንት በሆነ መንገድ ካልሄደ ፖስቢሊቲው አለ ረብሻ ሊነሳ። ግን ጠቅላላ አሁን አፍሪካን ስትመለከተው ጦርነቶቹ ሁላ ብዙ ቦታ ቆመዋል። ወደ ኢትዮጵያ መለስ አለና፣ ለመሆኑ ቴድ፣ በኢትዮጵያስ የዛሬ ሀያ ዓመትና ከዚያ በፊት ከነበረው ሁኔታ የዲሞክራሲያዊና የሰብአዊ መብቶች አያያዝ ፖለቲካው የተሻለ ነው ብለው ያስባሉ? አልኳቸው። ይመስለኛል። በእኔ አክሮስ ኢትዮጵያ ስመለከተው አንዳንድ የነበሩ ጦርነቶች ቆመዋል። ዌስተን ኢትዮጵያን ቢሆን ወደ ኦጋዴንም ቢመለከት መንግስት ፍላጎቱን አሳይቷል። ተቀምጠው መነጋገር እንደሚፈልጉ ከኦጋዴን ናሽናል ሊብሬሽን ፎን ጋር ሌላም ቦታ ብትመለከተው ስታቢሊቲ ያለ መንገድ ላይ ሄደህ የምትታሰር ነገር የለም። ሰው ስራውን ይሰራል፣ ትምህርቱን ይማራል። ያ እኔ እንደ ፕሮግረስ ነው ብዬ ነው የማየው። ኦፍኮርስ የሁማን ራይትስ አድቮኬትስ ኦር ተቃዋሚ ሀይሎች ሞር ኖለጅ ይኖራቸዋል። ስለዚህ እና የእኔ አሰስመንት ከእነሱ አሰስመንት ጋራ ሊለያ ይችላል። ግን እኔ አዘን ኦብዘርቨር ስመለከተው ሞሮት ፒክቸሩ ደህና ነው ብዬ ነው ምለው። ኢቨን ኮምፔርድ ቱ ፋይቭ ይርስ አጎ፣ ሰቨን ይርስ አጎ ያለው ሁኔታ በጣም ሞር ስቴብል ነው። እራሱ አሁን ለምሳሌ ስትመለከተው ትራንዚሽኑ ፕራይም ሚኒስተር መለስ ከሞተ በኋላ ወደ አሁን ላሉት ፕራይም ሚኒስተር ትራንዚሽኑ ፒስፉል ነበረ። ኦፍትን ኢን አፍሪካ እንደ ፓስ አይዘር ኢንተርናሊ ኦር ከሚሊተሪ ገብቶ ረብሻ የሚነሳበት ነገር ነው ያ አይ ቲንክ ሹድ ቢ ሲን አ ፕሮግረስ ን ማቹሪቲ ነው ብዬ ነው የምለው። ሌላው ምንድን ነው፣ ኢትዮጵያ ኤሌክሽን ይደረጋል፣ ኢፒአር ዲኤፍ ዶሚናንት ነው። ግን ይሄ ዶሚናንት የሆነው አይ ቲንክ ዊ ሹድ ቢ ኬርፉል ኖት ቱ ብሌሙ ኢንታይርሊ። ፖለቲካ ስፔሱ ተዘግተዋል፣ ኦፖዚሽን ራስ ይደረጋል ብሎ መገምገም ትክክል አይደለም ብዬ ነው። የዛሬም አምስት ዓመት እንዳልኩት ኮንግረስ ተስተፋይ ሳደር ተቃዋሚ ሀይሉም ሪስፖንስቢሊቲ መውሰድ አለበት። ብዙዎቹ ውጪ ነው ያሉት። ብዙውን ጊዜያቸውን የሚያሳልፉት እርስ በእርሳቸው ሲጣሉ ነው። እነሱ ያቀረቡት ቪዥን ለሀገሪቷ ብዙም የሚታይ የለም፣ ያየሩትም የለም። እንዴት ተብሎ ነው ደን ኤሌክሽን ሲደረግ ለማሸነፍ የሚቻለው? የዛ ዊክነስ፣ የዛ ሪዘልት ሁልጊዜ መታየት ያለበት ኖት ጀስት ተቃዋሚ ሀይሎች እንደሚሉት ሃራስ ተደርገናል ነው። ሃራስመንት ሊኖር ይችላል ግን እነሱ ያደረጉት ነገር ኮንትሪቢዩት አድርጓል አላደረገም ተብሎ ደግሞ መጠየቅ አለበት ኤንማይቪው የዛሬ አምስት ዓመት እንዳልኩት አሁንም እላለሁ ብዙውን ጊዜ የታለፈው እርስ በእርስ ይጣሉ እና እንደ ቫስ ማጆሪቲ ደግሞ ውጭ ነው ያሉት ሀራስ አይደረጉም ለማለት ሳይሆን ኤግዛጁሬት ባናደረገው ጥሩ ነው ነው የምለው ለመሆኑ ከዚህ አጠቃላይ ግምጋሜው አቶ ቴዎድሮስ ኢትዮጵያ በአሁኑ ጊዜ ነፃ ፍትሃዊና ዲሞክራሲያዊ ምርጫ ለማድረግ የሚያስችል የፖለቲካ ዝግጁነት ወይም ተክለቁመና አላት ብለው ያምናሉ? ወል ስትራክቸሩ አለ፣ ኦብዘርቨሮች ይኖራሉ፣ የኤሌክቶራል ኮሚሽን አለ። የተቃዋሚ ሀይሎች ያላቸውን ኮምፕሌንት አቅርበዋል፣ ፐብሊክሊም ያ ቴሌቪዥንም ላይ ወጥቷል። እና ፎርሜ የለም ለማለት አንድ ሰው ኤቪደንስ አምጥቶ ኮምፕሌንስ እንዲያደርገኝ ያስፈልጋል። ስለዚህ አለ፣ ዴፍኔትሊ አለ። ግን ብትለኝ የተቃዋሚ ሀይሉ ጠንካራ ነው ወይ? ተቃዋሚ ሀይሉ ብዙ ኩርሲዎች ፓርላመንት ውስጥ ሊወስድ ይችላል? መልሱ ኦፍ ኮርስ አይደለም ነው። የትኛው ተቃዋሚ ሀይል ነው ስትሮንግ ፕሬዘንስ አዲስ አበባ ብቻ ሳይሆን ጠቅላላ በአገሪቷ ያ ስትረክቸር ከሌለ ኮምፒት ለማድረግ ከባድ ነው። ለማሸነፍም በጣም ከባድ እየሆነ ነው የሚመጣው። ሚስ አና ጎምሽንና አቶ ቴዳኘን ለጊዜና ለማብራሪያዎቻቸው አመሰግናለሁ። በምጭ ዘገባ የአውሮፓ ህብረት ግምገማ ከምርጫው በኋላ ምን እንደሚመስል ለመቃኘት እንሞክራለን። ጤና ይስጥልኝ። ለአሜሪካ ድምፅ ሶሎሞን አባተ ዋሽንግተን።